ሰላሳ አንቀጾች እንዳሉት የተገለጸው መመሪያ እርምጃ የሚያስወስዱ ተግባራት፣ ክልከላዎች፣ የመተባበር ግዴታዎች ና ይህን ተላልፎ ሲገኝ የሚወሰድ እርምጃንና እርምጃ የሚወስድ ስልጣን ስላለው አካል የያዘ ስለመሆኑ በመከላከያ ሚኒስትር ና የኮማንድ ፖስቱ ሴክረታሪያት ኃላፊ አቶ ሲራጅ ፈጌሳ መገለጹን ነው ለመንግስት ቅርበት ያላቸው መገናኛ ብዙሀን ያመለከቱት። በአዋጁ ክልከላ ከተደረገባቸው መካከልም የማንነት ጥቃት መፈጸም፣ ከሽብርተኛና ጸረ ሰላም ኃይሎች ጋር ምንም አይነት ግንኙነትን ማድረግ፣ የመጓጓዣ እንቅስቃሴ ማወክ፣ የህዝብ አገልግሎትም ሆነ የንግድ ተቋማትን መዝጋት፣ በትምህርት ተቋማት አድማ ማካሄድ፣ መሰረተ ልማቶች ላይ ጥቃት ማድረስ፣ ያልተፈቀደ ሰልፍና የአደባባይ ስብሰባዎችን ማድረግ በዋናነት ይጠቀሳሉ። ህገ መንግስቱንና ህገ መንግስታዊ ስርዓቱን የሚጣረሱ ተግባራትን በጥቅሉ እንደሚያግድ በተገለጸው የአስቸኳይ ጊዜ አዋጅ አማካኝነትም የሽብርና የነውጥ ኃይሎችን በቁጥጥር ስር መዋልና ህገወጥ የሰዎችና የጦር መሳሪያ ዝውውርን ባሉ ኬላዎች ሁሉ ቁጥጥር ማጠናከሩ አስፈላጊ እንደሚሆንም መገለጹ ተመልክቷል። አፈጻጸሙን በተመለከተ የወጣው መመሪያ ቁጥር አንድ በአመዛኙ ባለፈው አመት መስከረም ወር መጨረሻ ገደማ ተግባራዊ ተደርጎ ከነበረው የአስቸኳይ ጊዜ አዋጅ መመሪያ ጋር ተመሳሳይነት አለው። በአምቦ ዩኒቨርሲቲ መምህር የሆኑት የድረ ገጽ ጸሐፊ አቶ ስዩም ተሾመ የአሁኑ የአስቸኳይ ጊዜ አዋጅ በብሔራዊ ደህንነት ምክር ቤቱ ተደንግገው የነበሩ እገዳዎችን መልሶ ከማንሳቱ ውጪ ምንም የተለየ ነገር ይዞ አልመጣም ይላሉ። አሁን የታወጀው የአስቸኳይ ጊዜ አዋጅ ከወራት በፊት ታውጆ ከነበረው የብሔራዊ የደህንነት ምክር ቤት እርግጥ አዋጁ ቀድሞ ነበር ግን ተግባራዊ የተደረገው በምክር ቤት ደረጃ የተቋቋመው ብሔራዊ የደህንነት ምክር ቤት እንደዚህ ያሉ ተመሳሳይ የፖለቲካዊ እንቅስቃሴዎችን እኮ ሙሉ በሙሉ የሚያግድ ነበር። በተለይ ያልተፈቀደ ስብሰባና ሰላማዊ ሰልፍ የሚለው በግልጽ በምክር ቤቱ የተከለከለ ተግባር እንደሆነ ተነግሮ ነበር። ሆኖም ግን ባለፉት ወራት እንዲሁም ሰሞኑን እንደተመለከትነው ከፍተኛ ሕዝባዊ ተቃውሞና ሰልፍ ሲካሄድ ነበረ። አሁንም በአማራ ክልል ተመሳሳይ ተቃውሞ እየተካሄደ ያለበት ሁኔታ ነው ያለው። እና ይሄ አዲሱ አስቸኳይ ጊዜ አዋጅ ምን የተለየ ነገር ይዞ መጣ ብለን ብንል ምንም የተለየ ነገር ይዞ አልመጣም። እንዲህ ያለው አዋጅም በህዝብ መብትና የሀገር ኢኮኖሚ ላይ ከሚያሳድረው ተጽዕኖ በተጨማሪ በዋናነት በመንግስት ላይ የሚያደርሰው አፍራሽ ተጽዕኖ እንደሚበረታም አመልክተዋል። የህግ ባለሙያው አቶ ተማማ አባቡልጉ በበኩላቸው የህጉ ባለ ሰላሳ አንቀጽ መሆን በራሱ ያልተለመደ እንደሆነ ያብራራሉ። አስቸኳይ ጊዜ አንደኛው መውጣት ያለበት የአስቸኳይ ጊዜ ሁኔታ መኖር አለበት። የአስቸኳይ ጊዜ ሁኔታ ማለት ደግሞ በተለመደው የህግ የማስከበር መልክ በፖሊስ በፍርድ ቤት እና እነዚህ የፍትህ አካላት በሚባሉት ሊሰራ የማይችል ሁኔታ ሲያጋጥም ነው። ኢትዮጵያ ህገ መንግስት ላይም አለ በዓለም አቀፍ መሪሮችም ላይ ተደነገገ ነው ይሄ እንጂ በዓለም ታሪክም ሰላሳ አንቀጽ ያለው አስቸኳይ ጊዜ አዋጅ ይ ኖሩም ያውቃል ብያል አስብም በእውነት ሰላሳ አንቀጽ እኮ ማለት አገረ መተዳደሪያ ህግ ነው። አንደኛው በአሁን ባለ ሁኔታ አስቸኳይ አዋጅ ማወጅ የሚያስፈልግበት ሁኔታ የለም። ለምሳሌ ስድስት መቶ ሺህ ኦሮሞ ተፈናቃዮች ከሶማሌ በተፈናቀሉበት ጊዜ አልወጣም አዋጅ። ያ መውጣት ያለበት ትናንትና ወርቅ ነገ በየው አገሪቷ ውስጥ አስጊ ሰላም የለም እያለ ነበረ። ይሄ እየተባለ አስቸኳይ ጊዜ አዋጅ በደንገቡ፣ ያውም ደግሞ ምንም መብት ሳያስቀር ይሄ ጉባይዘ ወይ በወታደራዊ አገዛዝ ስር አገሪቷን የማግባት አስተዳደር ነው የታወጀው። በአስቸኳይ ጊዜ አዋጁ ያፈጻጸም መመሪያ መሰረት መረጃም በፍጥነት ለህብረተሰቡ ማዳረስን በተመለከተም ከጸጥታ ጉዳይ ጋር ተያይዞ በክልል ክልልም ሆነ በፌዴራል ደረጃ ከኮማንድ ፖስቱ ውጪ መግለጫ መስጠት መከልከሉ አቶ ስዩም የክልሎችን ስልጣን እንደሚጋፋ ነው የሚያስረዱት። እንግዲህ ይሄ የክልሎችን ራስን በራስ የማስተዳደር መብት ሙሉ በሙሉ የሚንድ ነው ሕገ መንግስቱን ሙሉ በሙሉ የሚንድ ነው። ምክንያቱም እያንዳንዱ ክልል ራሱን በራሱ የማስተዳደር መብት አለው። የክልሉ ኮሚኒኬሽን ቢሮዎች በክልላቸው ሕዝብና መንግስት ጉዳይ ላይ ቅድሚያ ተጠያቂ ናቸው። ለሕዝቡ መረጃን የማድረስ የክልሉ መንግስት ስራና አጠቃላይ ሁኔታ የማሳወቅ የመግለጽ ግዴታና ኃላፊነት አለባቸው። በክልል ደረጃ ያሉ የኮሚኒኬሽን ቢሮዎች መረጃ እንዳይሰጡ ማገዱ በራሱ የሕዝቡን መረጃ የማግኘት መብት ነው የሚነፍገው። ሁለተኛ የክልሉን ራሱን በራሱ የማስተዳደር መብት ነው የሚያሳጣው። ጠበቃ ተማምም እንዲሁ ለሕዝብ ምንም አይነት መብት የማይተው ነው ብለውታል። አሁን እንግዲህ አስቸኳይ ጊዜ አዋጁ የታወጀው በነ ኦፒዲዮ ላይ ነው ማለት ነው የክልል አስተዳደሮቹ እና የክልል የሚዲያና የመንግስት አካላት ፌዴራል መንግስቱ ወይም ህዋት ኢህአዴግ ከሚፈልገው ውጭ እየሰሩ እነሱንም አፍኖ ነገሮቹን እንግዲህ ወደ አስራ ዘጠኝ ስልሳ ሰባት አስተዳደር ላይ በመለስ አካሄድ ነው ይሄ ፍጹም ገወጥና በኢትዮጵያ ህዝብ መብት በኢትዮጵያ ህዝብ ነጻነት ላይ የታወጀ አዋጅ ነው እና ይሄ አጠቃላይ ወታደራዊ አገዛዝ ስር አሬቶ ያገባ ኢትዮጵያ ወደ ጨለማ ዘመን የመለሰ የድንቁርና ስራ ነው እየተሰራ ያለው። የአስቸኳይ ጊዜ አዋጁ እንደ ከዚህ ቀደሙ ሁሉ የሰዓት ላፊ ገደብን ያደረገ ሲሆን በዚህ ረገድም የመሰረተ ልማት፣ የኢንቨስትመንት አውታሮች እና መሰል ተቋማት አካባቢ ኮማንድ ፖስቱ ከፈቀደው ሰዓትና ገደብ በስተቀር ማንኛውም ሌላ ሰው መንቀሳቀስ የተከለከለ መሆኑ አጽንኦት ተሰጥቷል። የአስቸኳይ ጊዜ አዋጁን አስመልክተው ማሳሰቢያ ያስተላለፉ መንግስታት አጽንኦት የሰጡት ዋጁ ሀገሪቱ በህገ መንግስት ያጸደቀቻቸውን መሰረታዊ መብቶች እንዳይጥስ መሆኑ አይዘነጋም።